ጥያቄ አስራ ሁለት የአመጋገብ ስነ ስርዓት አዳብ እንዴት ነው? መልስ፦ አንደኛ በመብላትና በመጠጣቴ ልዕለ ኃያል የሆነውን አላህን መታዘዝን ነው የማስበው። ሁለተኛ ከመመገቤ በፊት እጄን እታጠባለሁ። ሦስተኛ ቢስሚላህ ብዬ ከማዕዱ መሐልም ከሌላ ሰው ፊትም ሳይሆን በፊት ለፊቴ ካለው በቀኝ እጄ እበላለው። አራተኛ ቢስሚላህ ማለትን ከረሳው ባስታወስኩበት ጊዜ እንዲህ እላለው ቢስሚላህ አወሊህ ወአኺሪህ። አምስተኛ ከምግቡ የተገኘውን እመገባለሁ፣ ምግቡንም አላነውርም። ከወደድኩት እበለዋለው፣ ባልወደው እንኳን አላነውረውም። ስድስተኛ ጥቂት ጉርሻዎችን እበላለሁ እንጂ አብዝቼ አልመገብም። ሰባተኛ ምግብና መጠጥ ላይ አልተነፍስም። እስኪ ቀዘቅዝ ድረስ ማቆየት ካለብኝ አቆየዋለሁ። ስምንተኛ ማዕዱን ከቤተሰብና ከእንግዳ ጋር እጋራለው። ዘጠኛ ከእኔ የሚበልጠኝ ሰው ጋር ስቀርብ ቀድሜው መብላት አልጀምርም። አስረኛ ስጠጣም ቢስሚላህ ብዬ ተቀምጬ ሦስት ጊዜ ተጎንጭቼ እጠጣለሁ። ዐሥራ አንደኛ በልቼ ስጨርስም አላህን አመሰግናለሁ።